you me ጥድፊያና ሁካታ የበረከተባት ሜሊያ ለስጳኝና ሞሮኮ ብቻ ሳይሆን ለአውሮጳና አፍሪቃም የድንበር ከተማ ነች። በድንበሩ አቅራቢያ በሞሮኮ ግዛት ውስጥ በርካታ የሶሪያ ስደተኞችና ተገን ጠያቂዎች ወደ አውሮጳ ለመሻገር በመጠባበቅ ላይ ናቸው። ስሙን መናገር የማይፈልገው ሶሪያዊ ወደ ሜሊያ የተጓዘው ሕገወጥ ፓስፖርት ከገዛ በኋላ ነበር። ባለቤቱና ልጁ ደግሞ በሕገወጥ የሰዎች አዘዋዋሪዎች አማካኝነት ከብዙ ውጣውረድ በኋላ ሜሊያ ደርሰዋል። ባለቤቴና ልጄ በመኪና ውስጥ ተደብቀው ነው እዚህ የደረሱት። ለመተንፈስ ተቸግረው ነበር። በርካታ ችግሮችን አሳልፈዋል። የአምስት ዓመቱ ልጃችን ከድንበር አቅራቢያ ከእንቅልፍ ነቅቶ እንዳያስቸግር የእንቅልፍ መድኃኒት ተሰጥቶት ተኝቶ ነበር። ባለቤቴ ደግሞ ከመንገደኞች መቀመጫው ላይ ከልጄ ጀርባ ተኝታ ነው የመጣችው። ሜሊያ በፍጹም የስጳይን ከተማ አትመስልም። በከተማዋ የሚኖሩ የእስልምና እምነት ተከታዮች የሚናገሩት የአረብኛ ቋንቋ አብዝቶ ይሰማል። በከተማዋ የሚታዩት ሕንፃዎች ንድፍና ባህልም በፍጹም የተለየ ነው። ነገር ግን ከተማዋ የስጳይን ግዛት ናት። የከተማዋ ልዩነት በርካታ ስደተኞችና ተገን ጠያቂዎች መምጣታቸውን ይጠቁማል። እኔ ብቻ ሳልሆን ሁሉም ሶሪያውያን በስፓኝ መቆየት እንፈልጋለን። ለዚህም በርካታ ምክንያቶች አሉን። የአየር ሁኔታው አንዱ ነው። አገሪቱም ሶሪያን ትመስላለች። እንደ ሶሪያውያን ለእኛ የተሻለው ቦታ ስፓኝ ነው። ምናልባት ወደ ማድሪድ ከተማ ስንደርስ አቋማችንን እንለውጥ ይሆናል። እናም ያንን ለማየት እየጠበቅኩ ነው። በየቀኑ ሁለት ወይም ሶስት ሶሪያውያን ከሞሮኮ ወደ ስፓኝ ድንበር እንደሚያቋርጡ ይታመናል። ከልጁና ባለቤቱ ጋር እንደመጣው ሶሪያዊ ሁሉ የአውሮፓ ህብረት ፓስፖርት ገዝተው አሊያም ተከራይተው ወደ ስጳኝ የሚሻገሩትን ሰዎች የሞሮኮ ፖሊሶች መለየት አይችሉም። ፕሮዲን የተሰኘው የስጳኝ የግብረሰናይ ድርጅት ቃል አቀባይ ሆዜ ፓላዞን ሶሪያውያኑ ወደ ስጳኝ የሚያቋርጡባቸው ሌሎች መንገዶች መኖራቸውን ይናገራሉ። ስጳኝ ህጋዊ ያልሆነ የድንበር ስምምነት ከሞሮኮ ጋር ደርሳለች። የተጻፈ ስምምነት አይደለም፣ ምክንያቱም ህገወጥ ይሆናል። እናም ድንበር ማቋረጥ የሚ ሉ ሰዎች ቁጥር ተወስነዋል። በየቀኑ ከ20 እስከ 30 የሚደርሱ ሰዎች ተመርጠው ወደ ስፓኝ ይሻገራሉ። የሞሮኮ ፖሊስ ወደ ስፓኝ ማቋረጥ የሚፈልጉ ሶሪያውያንን እስከ 3000 ዩሮ እንደሚያስከፍሉ ይናገራሉ። ይሁንና አንድ ጊዜ በስፓኝ ከደረሱ በኋላ በርካታ ችግሮች ይገጥሟቸዋል። አሁንም ሆዜ ፓላዞን ምርጫው የሚካሄደው ሶሪያውያኑ በሚከፍሉት የገንዘብ መጠን ነው። ሶሪያዊ ቢሆን ኖሮ በስጳኝ አልቆይም ነበር። የመጀመሪያው ምክንያት ስጳኝ አስፈላጊው የሰብአዊ እርዳታ የላትም። የመኖሪያ ፈቃድ አሰጣጡም ዘገምተኛ ሲሆን፣ እርዳታው አስከፊ ነው። የስደተኞች የእርዳታ አሰጣጥ ስርዓቱ ለረጅም ዓመታት ባለበት ተገትሮ ቀርተዋል። በበርካታ የስጳኝ ከተሞች የሶሪያና ፍልስጤም ስደተኞች በፓርኮቹ ውስጥ ነው የሚተኙት። ምንም አይነት እገዛ የሚያደርግላቸው የለም። በሜሊያ የስደተኞች ጣቢያ የመኖሪያ ወይም የመቆያ ፈቃዳቸው እስኪታይ ድረስ ለሁለት ወራት ስደተኞች ምግብና የመጠለያ እገዛ ያገኛሉ። መጠለያ ጣቢያው ለአምስት መቶ ሰዎች ታቅዶ ቢገነባም አሁን ከሶስት ጥፍ የሚልቁ ስደተኞች ይኖሩበታል። ሁሉም ማለት ይቻላል ሶሪያውያን ናቸው። የ23 ዓመቱ አሲፍ ዲዋራ ባለፈው ዓመት መገባደጃ ነበር ሶሪያን ጥሎ የወጣው። ከሶስት ወራት በፊት ደግሞ በሞሮኮ ፓስፖርት አማካኝነት ወደ ሜሊያ ተሻገረ። ቤተሰቦቼ ያሉት ጀርመን ነው። በዚያ ትምህርቴን መማር እፈልጋለሁ። እናቴ ያለችው እዚያው ነው። ቤተሰባችንን በሙሉ ከሶሪያ ወደ ጀርመን ማምጣት እንሻለን። በዚህ የስደተኞች መጠለያ ጣቢያ ካየሁትና ካሳለፍኩት አኳያ በዚህም ይሁን እስፓኝ ውስጥ በመሆኔ ደህንነት አይሰማኝም። ከዚህ ይልቅ በሶሪያ ደህንነት ይሰማኝ ነበር። አሲፍ እንደ ሌሎች ሶሪያውያን ሁሉ ጉዳዩ በመዘግየቱ ተሰላችቷል። አንድ ጊዜ ከስደተኞች መጠለያ ጣቢያው ከወጣ ቀዩ ወረቀት ተብሎ የሚጠራው ማስረጃ የሰጠውና በመላ ስጳኝ በነፃነት መንቀሳቀስ ይችላል። ይሁንና የስጳኝ ባለስልጣናት በህጋዊ መንገድ መምጣቱን እስኪያረጋግጡ ድረስ ከስጳኝ መውጣት አይፈቀድለትም። ያ ደግሞ ተጨማሪ 18 ወራት ይወስዳል።